የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤና ስጥልን፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ የካቲት 12 2012 ዓ ምት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። የአክቲቪስት ጀዋር መሐመድን የዜግነት ጉዳይ በተመለከተ በምሽቱ ዘገባ አለን። ጉዳዩን ያቀረበው ግለሰብ ኢትዮጵያዊ ዜጋ መሆኑን ከወሰነ እ ኢትዮጵያ ዜግነት መልሶ ማግኘት መቻሉን ከወሰነ እሱን የሚያረጋግጥ የዜግነት የምስክር ወረቀት እንሰጣለን። የምርጫ ቦርድ የሕዝብ ግንኙነት ኃላፊ ወይዘሪት ሶሊያና ሽመልስ ነበሩ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲናም በጉዳዩ ላይ ምላሽ ሰጥተዋል።

ኤሌክትሪክ እንዲያገኙ ማድረግ ይችላሉ መሳፍንት አለበል ይባላል ተፈጥሯዊና ታዳሽ የሆኑ የሀይል ምንጮች ላይ መሰረት ያደረጉ የቴክኖሎጂ ውጤቶችን ለተጠቃሚዎች የሚያቀርብ ወጣት ነው የምሽቱ እንግዳችን አድርገነዋል ዛሬ ዕለቱ የካቲት 12 የሰማዕታት መታሰቢያ በዓል ተከብሮ ብሏል። እሱን የተመለከተም መሰናዶ ይዘናል እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህና ሌሎች ለምስቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ ፕሮግራሙን በመምራት አብሬያችሁ የማመሸው ኤደን ገረመው ሲሆን ፕሮግራም በማቀናበር ኤልያስ አስመራ አብሯችሁን ይቆያል። በቅድሚያ ግን ለዜናዎቹ ከሀብታም ስዩም ጋር እተዋችኋለሁ። አመሰግናለሁ ኤደን። ትናንት ረቡዕ ማታ ጀርመን ውስጥ ተጠርጣሪ አጥቂውን ጨምሮ የ11 ሰው ሕይወት የጠፋበትን ጥቃት ምርመራ ፌዴራል አቃቢያን ሕግ ሊረከቡ ነው። አቃቢ ሕጎች እንዳሉት አጥቂው በቀኝ ክንፍ ጽንፈኝነት ተነሳስቶ ነው ተኩስ የከፈተው። አጥቂው ሐናው በምትባል ከፍራንክፈርት ወጣ በላይ የምትገኝ ከተማ የውጭ አገር ተወላጆች በሳደሙባቸው ሁለት ቡና ቤቶች ተኩስ ከፍቶ አስር ሰው ገድሎ ብዙዎቹን ማቅሰሉን ፖሊሶች ተናግረዋል። እማኞች አጥቂው የተጠቀመበትን መኪና በመጠቆማቸው ፖሊስ ቤቱ ድረስ ተከታትለው በሚገባበት ወቅት የአጥቂውንና እናቱ ናቸው የተባሉ ሴት አስክሬኖቹን እንዳገኘ ገልጸዋል። አዲስ የኮሮና ቫይረስ ተያዦች ቁጥር ከምንጊዜውም የሚበልጥ ቀንሷል ስትል ቻይና ተናግራለች። ወረርሽኙ ከሁለት ወራት በላይ በፊት ከተቀሰቀሰ ወዲህ ቻይና ውስጥ ከሁለት ሺህ የሚበልጥ ሕዝብ ገድለዋል። የሀገሪቱ የብሔራዊ ጤና ኮሚሽን በወጣው መግለጫ እንዳለው በትናንትናው እለት የተመዘገቡት አዲስ የኮሮና ቫይረስ ተጠቂዎች ቁጥር 394 ብቻ ነበረ። ለንጽጽር ማክሰኞ ዕለት 1749 ተመዝግበዋል። ተጨማሪ 114 ሰዎች በበሽታው ምክንያት በመሞታቸው እስካሁን የሞቱት ሰዎች ቁጥር 2118 ደርሰዋል። አጠቃላይ የተረጋገጡ የቫይረሱ ተጠቂዎች ቁጥር ደግሞ 74576 መድረሱ ተጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የሳውዲው ንጉሥ ሳልማን ኢራን ስለ ደቀነቻቸው የጸጥታ ችግሮች ዛሬ ሪያድ ውስጥ ተወያይተዋል። ማይክ ፖምፒዮ ትናንት ለጋዜጠኞች በሰጡት ቃል ከኢራን ጋር ለመደራደር ዝግጁ እንደሆኑ ገልጸው ነገር ግን ከዚያች ሀገር መሪዎች ጋር ድርድር ለመቀመጥ አልቸኩልም ማለታቸው ተጠቅሰዋል። ዩናይትድ ስቴትስ የኢራንን የኒውክሊየር መርሃ ግብር ከሚመለከተው ዓለም አቀፍ ስምምነት ከወጣች ወዲህ የሁለቱ ሀገሮች ውጥረት እየተባባሰ መጥተዋል። ኤደን ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። አመሰግናለሁ። ሀብታሙ ስዩም የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለው። አሁን ወደ ቀዳሚው ያለ ቱርሳችን ሻገር የውጭ ሀገር ዜግነትን መልሶ ኢትዮጵያዊ ዜግነትን ለማረጋገጥ ማመልከቻ ማቅረብ ብቻውን በቂ እንዳልሆነና የምስክር ወረቀት መያዝ እንደሚያስፈልግ እንደተረዳ ምርጫ ቦርድ አስታውቋል። ከአክቲቪስት ጀዋር መሐመድ ጋር የተያያዘ ፕሮግራም ነው ይሄ ፕሮግራማችን። ይሄ ፕሮግራም ወደ በኋላ ላይ ይሰማል። ከዛ በፊት ግን በባህር ዳር ከተማ የሚኖር አንድ ወጣት የፈጠራ ባለሙያ እናስተዋውቃችሁ። ይህ ወጣት መሳፍንት አለበል ይባላል። ተፈጥሯዊና ታዳሽ የሆኑ የኃይል ምንጮችን መሰረት ያደረጉ የቴክኖሎጂ ውጤቶችን ለተጠቃሚዎች በማቅረብ ላይ የሚገኝ ወጣት ነው። መሳፍንት የሰራውን በፀሐይ ኃይል የሚሰራ የመስኖ ልማት ደጋፊ መሳሪያ የተመለከተው የእርሻና የገጠር ትብብር የቴክኒክ ማዕከል የተባለ ድርጅት ከሰሞኑ ሸልሞታል። በአሁኑ ሰዓት በውጭ ሀገር ከሚኖሩ አጋሮቹ ጋር ዮቶፕ ፓወርቴክ የተሰኘ ድርጅት ከፍቶ ተጨማሪ የቴክኖሎጂ ውጤቶችን በማምረት ላይ የሚገኘው መሳፍንት የዝንባሌው መነሻ ባደገበት ስፍራ ላይ የነበረው የኃይል እጥረት መሆኑን ከሀብታሙ ስዩም ጋር ባደረገው አጭር ቆይታ ያስታውሳል። ሰው ልጅ ያደኩበት ሀገር ክምር ድንጋይ ይባላል። የመብራት አቅርቦት አልነበረንም እና በግል ጀኔሬተር እንጠቀም ነበረ። በግል ኤሌክትሪክ ማመንጫ በነዳጅ የሚሰራ ጀኔሬተር ስለነበረ የኤሌክትሪክ የማገኝበት ጊዜ በጣም አጭርና ውስን ነው። እኔ የሚያስፈልገኝ የኤሌክትሪክ ሽፋን ሰዓት ከፍተኛ ስለነበረ እሱን ችግሬን ለመቅረፍ የሞከርኳቸው ሙከራዎች ናቸው ወደ ፈጠራው እንድገባ ያደረጉ። በቅርቡ ሽልማትን ካስገኙልህ የፈጠራ ስራዎች እስቲ እንጀምርና በስካሁኑ ጉዞ ለተጠቃሚዎች ያደረስካቸው ግኝቶችን እስቲ በተወሰነ መንገዱ አስቃኝን። ምን አይነት ምን አይነት ነገሮችን ሰርተሃል? ጠቀሜታችሁስ ምንድን ነው? ጥሩ ለተጠቃሚዎች አደረስኳቸው ክልሉም ዳታ ማዕከል ፓወር ሳይቆራረጥ እንዳገኝ ያደርግ ዩቲስ የማይቆራረጥ የሀይልንም በአንድ ቻርጅ እስከ አርባ ስምንት ሰዓትና እስከ ሰባ ስምንት ሰዓት የሚሆን ለዋናውም ለምክትል ዳታ ሴንተሩም ይሰራለ። እስካሁን ከነበሩት የኬሶች ለየት የሚያደርገው በሰላሳ ደቂቃ ቻርጅ ውስጥ ሰባ ስምንት ሰዓት መስራት ማስቻሉ ነው። ከዛ ባሻገር መብራት በጠፋ ሰዓት ጄኔሬተር አላቸው። ባካፕ ጄኔሬተር ተጠባባቂ ጄኔሬተር አለ። ጄኔሬተሩ ውስጥ ሲነሳ ዩፒኤሱ ያለ ወስ ስለሚሆን ጀኔሬተርና ዩፒኤሱ በኮምፒውተር ቋንቋ ወይም በራሳቸው ቋንቋ በሚግባቡበት ተገናኝተው ብክነት እንዳይኖር ያደርጋል። ከዛ ባሻገር ኤቲኤሶች አሉ። የአውቶማቲክ ትራንስፈር መብራት ሲጠፋ ጀኔሬተርን ተመልሶ ወደ ስራው እንዲገባ የሚያደርግ ኤቲኤስ አለ። እሱ ለባህር ዳር ዩኒቨርሲቲ ተገጥሟል። ሶላሮች አሉ። በትንሹ የሶላር ፓናሎች ከፍተኛ የኤሌክትሪክ ማመንጠት እንዲችሉ ተደርገ ለመኖሪያ ቤቶችም ለሪጌሽን የተገጠሙ ሶላሮች አሉ። መሳፍንት የበለጠ ለአድማጮች ግልጽ እንዲሆንልን አንተ የሰራሃቸው መሳሪያዎች ከፀሐይ ብርሃን የሚገኝን ኃይል በመቀየር መብራት በማይኖርበት ጊዜ መደበኛ መብራት በማይኖርበት ጊዜ ምትክ የሚሆን ኃይል የሚያቀርቡ ናቸው ማለት ይቻላል። እሱንም ማለት እንችላለን። ከዛ ባሻገር ምንም አይነት መብራት የሌለበት ከመብራት ግንኙነት ውጭ የሆነ ቦታ ላይ ሀያ አራቱንም ሰዓት ሰባቱንም ቀን ኤሌክትሪክ እንዲያገኙ ማድረግ እንችላለን። መብራት ያለበት ቦታ ላይ ሶላር ፓነል ሳይኖር መስራት የሚችሉ ላይክ ጀነሬተር ሆኖ መጠቀም እንችላለን። ለመስኖ ልማት የሚያገለግል ለውሃ ማጣሪያ ማገልገል የሚችሉ መሳሪያዎችንም እንደሰራህ ሰምቻለሁ። ስለ እነሱ ውስጥ የተወሰነ ነገር ንገረን። ጥሩ፣ እነዛ መሳሪያዎች ያለ ሰው እርዳታ የኢሪጌሽን ቴክኖሎጂን ወይም የውሃ ማጠጣት ስራውን የሚሰሩ ናቸው። አትክልቱ ለማድረግ የሚያስፈልገውን የውሃ መጠን በማመስነት የተገጠሙለት ማዳመጫዎች አሉ ወይም ሴንሰሮች እነሱ አትክልቱ ለማደግ የሚያስፈልገውን የውሃ መጠን በማለት ነው አትክልቱ ተገቢውን የውሃ መጠን መስጠት የሚችሉ ቴክኖሎጂዎች ናቸው። ሶላር ለርጌሽን ቴክኖሎጂ ይባላል። አውቶማቲክ ሶላር ለርጌሽን ቴክኖሎጂ ይባላል። በተፈጥሮ የምናመርተውን ያክል ትክክለኝነት ማሚያ ፐርሰንት በተመሳሰለ ሁኔታ እንድናመርት ያደርግናል። ያም በአመት ከሶስት ጊዜ ማምረት እንድችለው ያደርጋቸዋል። ገበሬዎችን ውሃ ማጠጣት አይጠበቅባቸውም። እነሱ ምግብ ማብሰል ይችላሉ። ሶላሩን ተጠቅመው ኤሌክትሪክ እንዲሁም የሳተላይት ዲሾችን አክሰስ ማድረግ ይችላሉ። መሳፍንት፣ እንግዲህ የአንድ የፈጠራ ስራ ወይም የአንድ ግኝት ውጤት የሚለካው ተጠቃሚዎች በሚሰጡት ምላሽ ልክ ነው። የአንተን ስራዎች ለመጠቀም የሞከሩ አርሶ አደሮች የሰጡህ ምላሽ ምን ይመስላል? የተጠቀሙ ሌሎች የአንተ ደንበኞችስ ምን አይነት ምላሽ ሰጡህ? በእስካሁኑ ጉዞ በእስካሁኑ ጉዞ እንግዲህ በከፍተኛ ሁኔታ ተጠቃሚ የሆነው የክልሉ ሳይንስና ቴክኖሎጂ ነው። እንዲሁም የክልሉ ርዕሰ መስተዳድር ብዙ ቴክኖሎጂ ይጠቀማሉ። ቴክኖሎጂዎቹ አሁን ላይ ወደ ፋብሪካ ፓስተሪ እየተገነባ ነው በማስ ፕሮዳክሽን መመረት ገበሬዎች ተደራሽ አይሆንም። አፎርደብል ደብል አይደለም። ፕራይሱ ገበሬዎች መግዛት የሚችሉት በዛ ልክ ሲሆነ ስለዚህ ዋጋው ከፍተኛ ስለሆነ ከዋጋዎች ምንም አይነት ኮምፕሌን የለባቸው ወይም ተቃውሞ የለም። ኢቴሶቹ በተቃራኒ ሁኔታ የተገጠሙት ኢቴሶች ዓለም ላይ ካሉ ኢቴሶች አንደኛ በ የተሻለ ሀይል ይዘው መቆየት እድላቸው ከፍተኛ ነው። ሲቀጥል የሚገዙበት ዋጋ በጣም ዝቅተኛ ነው። የኛ ቴክኖሎጂ የአረንጓዴ ሀይል ልማትም ያበረታታል እና የምጩ ሀይል ምንጭን ያበረታታል። የምንሰራቸው ከኢዌስት ነው። ኢዌስት ማለት በሰለጠነ አለም ላይ የአገልግሎታቸውን የጨረሱ የኤሌክትሮኒክስ ማቴሪያሎች ናቸው። እነሱን በመሰብሰብ እነሱን ወደምንፈልገው ዓላማ በማዋል ነው ስራዎች የሚሰሩት። ከዛ አንጻር እንግዲህ እስካሁን ያለው ከሰዎች የመጣው አስተያየት በጣም ጥሩ ነው። ከመስሪያ ቤቶች ስሽል ከትልቅ መስሪያ ቤቶች የመጡ ጥሩ ጥሩ ሀሳቦች አሉ። በእስካሁኑ የፈጠራና እነዚህ ነገሮች የማምረት ጉዞ ውስጥ የገጠሙሁ መሰረታዊ ችግሮች ምንድን ነበሩ? እንዴት አድርገህ ስተወጣቸው? ሁሉም ሰው እንግዲህ ኢትዮጵያ ሲኖር የፋይናንሻል ችግር አለ። የመሥሪያ ቦታ አለ። ፕሮጀክትህን ማሳመን ሌላ ትልቅ የራሱ ሁኔታ ይሆናል። እነዚህ ሁሉ ነገር ጠንካራ ሀሳብ ይዘህ ከተነሳህ ድረስ ጊዜን የሚወስዱ የሚያደክሙ፣ ግን የሚሳኩ ነገሮች ናቸው። የፍላጎት ክልል ትልቅ ከሆነ የምትደክመው ድካም ትልቅ ነው። ስኬትህ እሱን ትልቅ ይሆናል። በድካምህ ልክ ስትሰራ ሁል ጊዜ መሰናክል አለ። ካልሰራስ መሰናክል የለምና ስራ ላይ የሚጠበቁ ነገሮች ናቸው። ያጋጠምም ከዚያ የተለየ ከባድ የምለው ቻለንጅ አላጋጠምም። በቀጣይ ጥቂት ዓመታት ውስጥ እነዚህ እነዚህ ነገሮች መስራት እፈልጋለሁ፣ እነዚህ እነዚህን ነገሮችን ለተጠቃሚዎች ማቅረብ እፈልጋለሁ ብለህ ያስቀመጥካቸው ዝርዝር እቅዶች ካሉ ውስጥ የተወሰኑትን እንግዲህ እንደነገርኩ ፋብሪካ በግንባታ ላይ ነው ያለው እና ተወሰነ ክፍያ የገጠራማውን ክፍል ከመብራት ጋር ሳይገናኙ ውሃ ፓምፕ ማንቀሳቀስ የሚችል የአውቶማቲክ ሪጌሽን መስራት የሚችል እና ምግብ ማብሰል የሚችሉበት ሶላር በጣም በዝቅተኛ ዋጋ ጊዜ ሂደት መክፈል በሚችሉበት ክፍያ እሱን አመሳክተን ለገበሬ ተደራሽ መሆን እንፈልጋለን። ከዛ ውጭ ሀገራችን ላይ ከፍተኛ የሆነ የኃይል መቆራረጥ አለ። እሱን ችግር መቅረፍ የሚችሉ ብዙ ፕሮጀክቶች ይመጣሉ ኦልሬዲ ተጀምረው አሁን ተግባራዊ እየተደረጉ ያለው ናቸው ጊዜም ነው የሚጠብቁት ከአንድ አመት በኋላ እንግዲህ እነዚህ ሁሉ ህልሞች እውን ይሆናሉ የከተማ የውሃ ማጠጫ ቴክኖሎጂዎች አሉ ድሮኖች አሉ እነሱን ጨምሮ እንግዲህ ከአንድ አመት በኋላ ሙሉ ለሙሉ ምርት ላይ ይገባሉ በጣም አመሰግናለሁ መሳፍንት ቀሪው ዘመንህ ስኬት የሚመዘገብበት ያሰብከው ሁሉ የሚሳካበት እንዲሆን መኝልሃለው መልካም ምሽት ይሁንልህ አመሰግናለሁ ሰላም ቀን ይሁንልህ ሀብታሙ ስዩምና እንግዳውን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን በመጀመሪያ ላይ ወዳስደመጥናችሁ ወደ ቀዳሚው ርሳችን እንሻገራለን። የውጭ ሀገር ዜግነትን መልሶ ኢትዮጵያዊ ዜግነትን ለማረጋገጥ ማመልከቻ ማቅረብ ብቻውን በቂ እንዳልሆነና የምስክር ወረቀት መያዝ እንደሚያስፈልግ እንደተረዳ ምርጫ ቦርድ አስታውቋል። ጽዮን ግርማ ዝርዝር አላት። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ አባል የሆኑትን አቶ ጀዋር መሐመድን የዜግነት ጉዳይ በተመለከተ ለውሳኔ የተቸገረበት ሀሳብ እንዳለው በመግለጽ ማብራሪያ እንዲሰጠው የጠየቀው የኢሚግሬሽን ዜግነትና ወሳኝ ሁነት ኤጀንሲ ዝርዝር ማብራሪያ እንደሰጠውም ቦርዱ ገልጿል። የቦርዱ የኮሚኒኬሽንስ ኃላፊ ወይዘሪት ሶሊያና ሽመልስ ወደ ኤጀንሲው ደብዳቤ ለመጻፍ ያበቃቸውን ምክንያት ወደ ኋላ ተመልሰው ያስታውሳሉ። የኢሚግሬሽን እና የዜግነት እና ኩነት ጉዳዮች ኤጀንሲ ለጻፍነት ደብዳቤ መልስ ሰጥቷል። በተባለው ቀን አስገብተዋል። ደብዳቤያቸው በዛው አንድ ጊዜ ጠቅላላ ነገር ያህል የሚለው ምንድን ነው የጠየቅናቸው። የነብጭብ ኦፌኮ እንደ ፓርቲ በዚህ ጉዳይ ጥያቄ ሲጠየቅ መልስ ሊሰጥ ያለ የነበረው ዋና ዋናዎቹ ሶስቱ መስፈርቶች ማለትም አቶ ጃዋር ወደ ሀገር ቤት ተመልሰው ኢትዮጵያ ውስጥ እየኖሩ እንደሆነ ከዛ በተጨማሪ ደግሞ ከዚህ በፊት የነበራቸውን የሌላ ሀገር ዜግነት መተዋቸውን ከዛ ደግሞ ያንን ማመልከቻም ደግሞ መኖራቸው ከመኖሪያ ያዛቸውን እዚህ ማድረጋቸውን ዜግነት መተዋቸውን የሚገልጽ ማመልከቻ ለኤጀንሲ በማስገባታቸው ከዚህ በኋላ ከኤጀንሲ የሚጠበቅ ምንም አይነት የጽንሰን ሆነ የሰነድም ሆነ ሌላ ምላሽ የለም። ከሰው ከህግ በሚመለች መብታቸው አውቶማቲካሊ ኢትዮጵያዊ ሆነዋል ማለት ነው ብሎ ሰነድ ማቅረብ አይገባንም ብለው ነበረ ምላሽ የሰጠው ወይዘሪት ሶሊያና አያይዘው የኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ ለዚህ ዝርዝር ማብራሪያ ለጠየቀው ደብዳቤያቸው ምላሽ እንደሰጣቸው ምላሹንም በዝርዝር ያስረዳሉ። በቦርዱ ደግሞ የኤጀንሲውን የጠየቀው ጥያቄ የምን ነበረ? ኤጀንሲው በህጉ ላይ በአንቀጽ ሀያ ሁለት ና ሀያ ሶስት ላይ የተቀመጠው ኢንተርፕሬት ከማድረግ ና ትርጉም ከመስጠት ይልቅ ኤጀንሲው በዛ ህግ መሰረት የሚሰራው እንዴት ነው የሚለውን ለኤጀንሲው ነው ድል የሰጠ ነው እንዴት እንደሚሰራ ጭብጡ መግለጽ አስቀምጠል አሁ ኤጀንሲ ያለው ምንድን ነው እንግዲህ አንድ ሰው የትውልድ ኢትዮጵያ የሆነ ኢትዮጵያ ዜግነቱ መልሶ ለማግኘት ማመልከት ይችላል ብለዋል። ማመልከት ሲያመለክት ደግሞ ወደ ሀገር ስለመመለሱን ኢትዮጵያ ውስጥ መኖሪያ ውስጥ ማድረጉን የቀድሞ ዜግነቱን መተውን እና ከዛ ደግሞ ማመልከቻውን አንድ ላይ አድርጎ ለኤጀንሲው ማመልከት ይችላል ይላል። ከዛ ኤጀንሲ በተጨማሪ የገለጸው ምንድን ነው? የማመልከቻ ሲደርሰው ይሄንን ማመልከቻ የሚያይ ኮሚቴ እንዳለ ገልጾልናል ኤጀንሲው። ያ ኮሚቴ ተሰብስቦ አይቶ የውሳኔ ሀሳቡን ለኤጀንሲው ኃላፊ እንደሚያቀርብ ለተቋሙ እንደሚያቀርብ እና ተቋሙ ይህንን የውሳኔ ሀሳብ ሲቀርብለት ቢያሁን ያቀረበው ግለሰብ ኢትዮጵያዊ ዜጋ መሆኑን ከወሰነ ኢትዮጵያ የዜግነት መልሶ ማግኘት መቻሉን ከወሰነ እሱን የሚያረጋግጥ የዜግነት የምስክር ወረቀት እንሰጣለን። እንግዲህ ይህን መነሻ በማድረግም ቦርዱ ስብሰባ መቀመጡን እና ኦፌኮ ለቦርዱ ባቀረበው ማመልከቻ ላይ አቶ ጀዋር መሐመድ ዜግነት ማግኘታቸውን የሚያረጋግጥ የምስክር ወረቀት ስለሌለ እሱን እንዲያመጡ ለኦፌኮ ደብዳቤ መጻፋቸውን ወይዘሪት ሶሊያና ሽመልስ ይናገራሉ። ቦርዱ ምንድን ነው ያለው? ይህንን አይቶ የኦፌኮ ክርክር በአንድ በኩል አለ። ፓርቲ ያቀረበው ምንም አይነት ሰነድ አያስፈልግም፣ የሰነድ የሚመለጭ ሰነድ የለም፣ እነዚህ መስፈርቶች ተሟልተው ማመልከቻው ከገባ አውቶማቲክሊ የኢትዮጵያ ዜግነት እንዳገኙ ነው እና ስለዚህ ምንም አይነት ሰነድ ለማቅረብ አንገደድም ብሎ ያቀረበው ክርክር ነበረ። ከኤጀንሲው ደግሞ በአንድ በኩል ደግሞ ቦርዱ የተረዳው ደግሞ ከኤጀንሲው ምላሽ እርግጥ የሚሰጥ ሰነድ መኖሩን እና ከማመልከቻው በተጨማሪ በኮሚቴ መታየትና ሰነድ ደግሞ እንደሚሰጥ ሰርተፍኬት እንደሚሰጥ ከኤጀንሲ ውሳኔ ተረፈ። ስለዚህ በሁለቱ መካከል ያው ልዩነት አለ ማለት ነው። ፓርቲው ያቀረበው መከራከሪያና ኤጀንሲው አሰራሩ ነው ያለው መካከል ላይ ያለው ልዩነት አለ። ስለዚህ ዛሬ ለኦፌኮ በላክነው ደብዳቤ፣ ቦርዱ የላከው ደብዳቤ ላይ የገለጠው የገለጸው ከኤጀንሲ ያገኘነውም ደብዳቤ አባሪ አድርገን ለፓርቲው ልከናል። ስለዚህ ኤጀንሲው በላከልን ደብዳቤ መሰረት በኮሚቴ ተወስኖ ውሳኔ ሀሳቡ ለባለስልጣኑ ቀርቦ የሚሰጥ ሰነድ መሰበት ስላለ የነሳተ ስኬት ባካቸው አቅርቡልን ብለን ነው ባለው በደብዳቤ መልስ እንልላቸው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በበኩላቸው አቶ ጀዋር አስፈላጊውን ሁሉ አሟልተው ማስገባታቸውንና ህጉም ቢሆን ኤጀንሲው ውሳኔ ይሰጣል እንደማይል ገልጸው ምርጫ ቦርድ ለምን ደጋግሞ ደብዳቤ እንደሚጽፍላቸው እንዳልገባቸው ተናግረዋል። አማርኛ አንብባለው፣ በእንግሊዝኛ አንብባለው፣ በሁለቱም ማመልከት ይላል። በእንግሊዝኛ አፕላይ ይችላል እንጂ ውሳኔያቸውን አይጠብቅ አይጠይቅም። ሲወስኑ የሚል የለበትም። እንግዲህ እንዳልኩሽ ናውስ ማድረግ፣ ወደ ሀገር ተመልሶ መኖር መጀመር፣ ከዛ በኋላ ደግሞ ማመልከት ወይም አፕላይ ይችላል በቀጥታ እንጂ መንግስት የመንግስት ሚግሬሽን ይወስናል አይወስንም። እነዚያ የሚባለው ፓስፖርት ለመስጠት መስጠት ካልሆነ በቂ ነው የሚል እንትናለ ዜጋ እኮ መከልከል አይቻልም። ወንጀል ከሰጋ ታስራለች እንጂ የሚት አንድ ዜጋ ዜግነት ማ አይገባውም ብሎ መከልከል በየትኛውም ዓለም ሕግ ዝሮ በጀነት ጆሴፍ ስታሊን ዘመን ማባረር ይቻል ነበረ። ወደ ማሳደድ ከሀገር ዲፖርት ማድረግ ለምሳሌ ትሮትስኪ ወደ ምንድን ነው ደቡብ አሜሪካ ውስጥ ነው የሞተው። ጆሴፍ ስታሊን አባረሩት ማለት ነው በዛን ዘመን እንጂ አሁን ባለው ሃያ አንደኛው ክፍለ ዘመን አንድ ዜጋ ወንጀል እንኳን ቢሰራ ታክራለች እንጂ ሌላ ሌላ አማራጭ የለም። ዞሮ ዞሮ ግን በእኛ በኩል ያለው ህግ ውሳኔ አይልም። አቶ ጀዋር በበኩላቸው ይህንን ጉዳይ በተመለከተ ቀደም ሲል በፌስቡክ ገጻቸው ላይ ባሰፈሩት ዝርዝር ማብራሪያ የአሜሪካ ዜግነት ማጣታቸውን የሚያረጋግጥ ሰርተፍኬት መቀበላቸውን ገልጸው ማመልከቻና ሰነዶቻቸውን ለሚመለከተው የመንግስት ቢሮ ማስገባታቸውን በዝርዝር አስፍረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስ በበኩላቸው ይህ ክርክር ቀደም ሲል የነበረና ለኤጀንሲውም ደብዳቤ መጻፍ ምክንያት የሆነ ክርክር መሆኑን ገልጸው በቀጥታ ኤጀንሲው የሕግ ትርጉሙን ባሰፈረው መሰረት አቶ ጀዋር መሐመድ የዜግነታቸውን የሚያረጋግጥ የምስክር ወረቀት ለቦርዱ መግባት እንዳለበት ተናግረዋል። ጽዮን ግርማን ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪዮኤ ነው። ጋቢና ቪዮኤ አት ቪዮኒስ ዶት ኮም የኢሜይል አድራሻችንን በመጠቀም መልክቶቻችሁን አድርሱን። ጋቢና ቪዮኤ ብላችሁ የኢንስታግራም ገጻችንን ተከተሉ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ላይ ደውሉና ለጋቢና ቪዮኤ ብላችሁ በነጻ መልክቶቻችሁን አስቀምጡልን። በተለይ ወጣቶች እናንተን እንጠብቃለን። እንግዲህ ዛሬ የካቲት አስራ ሁለት የሰማዕታት ቀን ነው። የሚታወሰው ደግሞ የዛሬ ሰማኒያ ሶስት አመት ሞገስ አስገዶም እና አብርሃም ደቦጭ የተባሉ ወጣቶች የግራዚያኒ ጦር ላይ ግራዚያኒ ላይ የወረወሩትን የቦምብ ጥቃት ተከትሎ የጣሊያን ጦር በሰላማዊ ሰዎች ላይ የፈጸመው ፍጅት ነው። ቀጣዩ መሰናዷችን እሱን በተመለከተ በንጉሴ አክሊሉ የተሰራ የሬዲዮ ማስታወሻ ነው። ከስድስት አመት በፊት ነው። ጋዜጠኛው ልክ እንደ ዛሬ የካቲት አስራ ሁለት የሰማዕታት ቀን ላይ ልዩ ፕሮግራም ለመስራት ፈልጓል። ይህንኑ በጊዜው ለነበሩት ሚኒስትር አማክሯቸው፣ በሀሳቡ ተስማምተው ቀጥል ብለውታል። ቀደም ብሎ ነበርና ዝግጅቱን ለማቀነባበር የፈለገው ድምፅ ላይብረሪ ገብቶ ለዝግጅቱ ተስማሚ የሆነ ዜማ ሲፈልግ ያጣል። ሬዲዮ ጣቢያውም ከተቋቋመ ገና አስራ ስምንት አመት ስለነበረው ድምጽ ላይብረሪው በሚገባ አልተደራጀም። በላይብረሪው ያለው እንደ ፉከራ፣ ሽለላ፣ ቀረርቶ ብቻ ነው። እንደውም ያን ጊዜ የኢትዮጵያ ሬዲዮ ዜናም ሆነ ሙዚቃ ፕሮግራም የሚያስተላልፈው ዘማሪያን ድምጻውያን ከ ከሀገር ፍቅር ቲያትር ቤት መጥተው ስቱዲዮ ገብተው ቆመው ዘምረው ነበር በሰአቱ ተገኝተው ላይቭ ያ ድምጽ የሚተላለፈው። ስለዚህ ድምፅ መቅረጫ አልነበረም። ይሄ ችግር ነበር እና ጋዜጠኛው ብልህ ስለነበረ አገር ፍቅር ቲያትር ቤት ከዛው ከማስታወቂያ ሚኒስቴር ወጣ ብሎ፣ በነገራችን ላይ ያን ጊዜ አገር ፍቅርና ብሔራዊ ቲያትር ሁለቱም በማስታወቂያ ሚኒስቴር ስር ነበሩ፣ ወጥቶ ለአንዱ ድምፃዊ ያማክረዋል። ያ ድምፃዊ እኔ ያለፍኩበት እኮ ነው። ችግሩን እኮ አይቸዋለሁ። ያን ሁሉ የተከፈለውን መስዋዕትነት አይቻለሁ እኮ። እኔ በአጭር ጊዜ ውስጥ አዘጋጅቼ መጣለሁ ብሎት ተነጋግረው ይለያያሉ። ድምፃዊው ዜማውን ሰርቶ አቀነባብሮ አዘጋጅቶ ለጋዜጠኛው ልክ በጊዜው ይሰጠዋል። ጋዜጠኛውም ያንን ተጠቅሞ ፕሮግራሙን በዕለቱ በቀኑ የካቲት አስራ ሁለት ቀን ለአየር ለስርጭት፣ ለሰው ጆሮ እንዲበቃ ያደርገዋል። በታሪክ እንደሚታወቀው የካቲት አስራ ሁለት ቀን የሰማዕታት በዓል ግራዚያኒ በ1929 ዓ ም የዛሬ 83 አመት ከ ከአዲስ አበባ በተለይ ችግረኛ የሆኑ ሰዎችን ስድስት ኪሎ በሚገኘው በንጉሰ ነገስቱ ቤተ መንግስት እንዲሰበሰቡ አድርጎ ገንዘብ ይሰጣል ብሎ በብዙ ሺህ የሚቆጠሩ ነዳያን፣ ችግረኞች በዚያ ቦታ ተሰብስበው እሱ ስለ ራሱ ብዙ ነገሮችን ይናገራል። ይደሰኩራል፣ ያወራል፣ ያጫውታል። ህዝቡ የሚጠብቀው ደግሞ ችግረኛ ስለነበረ አብዛኛው ገንዘብ ነው። በዚህ ጊዜ በሀገር ፍቅር ስሜት የተቃጠሉት አብርሃም ደቦጭ፣ ሞገስ አስገዶም፣ ስሞን አደፍርስ የተባሉ ወጣቶች ግራዚያኒ ንጉሠ ነገሥቱ ቤተ መንግስት ሰገነት ላይ ሆኖ ሲናገር ቦምብ ይወረውሩና ፍንጣሪው እሱን ይመታዋል። ሌሎችም ይመታሉ። በዚህ ንዴት እዚያ ያለውንም ህዝብ ሆነ ማንኛውንም የተገኘውን በጥይት በአካፋ፣ በዶማ እንደውም ሰውን በየቤቱ እየተዘጋበት እየተቆለፈበት በሰዓት እንዲቃጠል አድርጎ በሺ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል። ይህም ዜማ በዚህ አይነት መንፈስና ስሜት የተዘጋጀ መሆኑን ለትውልዱ ለማስረዳት ነው ያቀረብ ነው። በዚያን ወቅት ቀንጌታ ወፍታሄ ንጉሴ ባለ ቅኔው መች እንባ ነበረሽ ከራሄል ያነሰ እንባ እንባ የሆንም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር። ሚኒስትሩ በሺ ዘጠኝ መቶ ሀምሳ ሶስቱ መፈንቅለ መንግስት ጊዜ የተገደሉት አቶ መኮንን ሀብተወልድ፣ ጋዜጠኛው የኤርትራና የኢትዮጵያ ጉዳይ ተፈሪ መኮንን እንዲሁም የቀዳማዊ ኃይለ ስላሴ መንግስት የተሰኙት ሶስት መጽሐፍት ደራሲ አምባሳደር ዘውዴ ረታ ሲሆኑ ድምፃዊው ለማ ገብረ ህይወት ነው። አጃቢዎቹ ደግሞ የአገር ፍቅር ማህበር ዘማሪያን። ታሪክ የሰሩ ሰዎች ምንጊዜም ሲታወሱ ይኖራሉ። ጋዜጠኛ ንጉሥ ያክሊሉን ለዚህ ዘገባቸው በጣም እናመሰግናለን። እለቱ ታስቦም እንዴት እንደነበረ ከ83 ዓመታት በፊት አስታውሰውናል በጣም ደስ የሚል ዘገባ ነበረ እንግዲህ አድማጮች በማዳመጥ ላይ ያላችሁት ጋቢና ቪዮኤ ነው ለወጣቶች ተብሎ በአሜሪካ ድምጽ ሬዲዮ የሚዘጋጅ የ30 ደቂቃ ፕሮግራም ነው ጋቢና ቪዮኤ አት ቪዮኒስ ዶት ኮም የኢሜይል አድራሻችን ተጠቅማችሁ እባካችሁ መልእክቶቻችሁን አስተያየቶቻችሁን አድርሱን ጋቢና ቪዮኤ ብላችሁ የኢንስታግራም ገጻችንን ተከተሉ 202 2059942 የውስጥ መስመር 14 በሚለው ላይ አስተያየቶቻችሁን ልትተውልን መልክቶቻችሁን ልታስቀምጡልን ትችላላችሁ። ከዚህ በመቀጠል የምንሄደው ደግሞ ወደ ወደ በዓለም አቀፍ ደረጃ በዓለም ዙሪያ ከፍተኛ የሆነ የከባቢ አየር ብክለትና የተለያዩ መገናኛ ብዙኃን ላይ የሚተላለፉ አጓግል የንግድ ማስታወቂያዎች የህጻናትና የታዳጊዎች እድገት ላይ አሉታዊ ተጽዕኖ እያሳደረ መሆኑ ከሰሞኑ ይፋ ያደረገ አንድ ጥናት አለ። የአሜሪካ ድምጽ ሊሳ ሽላይን ከጄኔቫ በላከችው ዘገባ እንደሚከተል ይደመጣል። በዓለም ዙሪያ ያሉ ህጻናትና የታዳጊዎች ጉዳይ ባለሙያዎች የህጻናት ጤናና መጻዒ ዕጣ ፈንታ በአካባቢ ለውጥና በአደገኛ የንግድ ማስታወቂያዎች ሳቢያ አደጋ ውስጥ ገብቷል እያሉ ነው። በዓለም የጤና ድርጅት የተባበሩት መንግስታት የህጻናት ፈንድ እንዲሁም ላንሴት በተሰኘው የብሪትሽ የሕክምና ሙያዊ መጽሔት ጥምረት የተደገፈው የጥናት አርባ ነጻ ምሁራን ተሳትፈውበታል። ይህ መልካም ያልሆነ ሪፖርት አለም አቀፍ በሆነ የገበያ ስልትና የአካባቢያዊ ሁኔታ መራቆት ህጻናት ወደ ውፍረት በሽታ እየተገፉ ነው ይላል። ሳይንቲስቶች በቀጣዩ አስርት ዓመታት የአለም ሙቀት በአንድ ነጥብ አምስት ዲግሪ ሴልሽስ ይጨምራል ሲሉ ይተነብያሉ። እንደ ሪፖርቱ ጸሐፊዎች ከሆነም በዚህ የአረንጓዴ ጋዝ ልቀት ሳቢያ በተከሰተው አለም አቀፍ ሙቀት ህጻናት እየተቸገሩ ነው ነው አንቶኒ ኮስቴሎ በለንደን ዩኒቨርሲቲ ኮሌጅ የዓለም አቀፉ የጤናና አስተማማኝነት ፕሮፌሰር እንዲሁም የዚህ ሪፖርት መሪ ናቸው እንደሳቸው አባባል በዓለም ላይ ካሉ የከፉ የአየር ሁኔታዎች ሳቢያ ሰዎች እንደ ድርቅ ጎርፍ የወበቅ ሞገድ እንዲሁም እነሱን ተከትለው የሚመጡ የወባና የትኩሳት በሽታዎች እየተጎዱ ነው ችግረኛ ሀገራት የልጆቻቸውን ጤና ለመጠበቅ ረጅም ጉዞ ይጠብቃቸዋል። ነገር ግን ሀብታሞቹ ሀገራት ከፍተኛ የሆነ ካርቦን በመልቀቃቸው በመላ ዓለም ላይ ያሉ ሕፃናትን መጻኢ ሕይወት ስጋት ላይ ጥለዋል። ኮስቴሎ ሕፃናትና ታዳጊዎች ላይ ትኩረታቸውን ያደረጉ ማስታወቂያዎች ዓለም አቀፍ አደጋ ናቸው ይላሉ። እንደሳቸው አባባል ጎጂ የሆኑ የጣፋጭ መጠጦች፣ ፈጣን ምግቦች፣ የአልኮልና የቁማር ማስታወቂያዎች የታዳጊዎች ጤና እና እድገት ላይ አደጋ ጋርጠዋል። We face a massive rise in ch child obesity, which will have long-term, lifelong effects. አደገኛ የሆነ የህፃናት ውፍረት እያየን ነው። እንደ አውሮፓውያን አቆጣጠር በ1975 ዓ.ም ከነበረው አስር እጅ የሚልቅ ውፍረት እያየን ነው። በዛን ወቅት 11 ሚሊዮን ሕፃናት ብቻ ነበሩ በውፍረት የተጠቁት። አሁን ግን 125 ሚሊዮን ሕፃናት አደጋ ላይ ናቸው። ማስታወቂያዎች ሕፃናት ላይ ያነጣጠሩ ናቸው። በአንዳንድ ሀገራት በዓመት ከ30 ሺህ በላይ የቴሌቪዥን ማስታወቂያዎች ይታያሉ። ኮስቴሎ በማኅበራዊ ሚዲያዎች እየተስፋፉ የመጡና ሕፃናት ላይ ያተኮሩ ማስታወቂያዎች አስጊ ናቸው ሲሉ ያስጠነቅቃሉ። የዚህ ሪፖርት ጸሐፊዎች ሕፃናት የተሻለ ሕይወት ይኖራቸው ዘንድ የካርቦን ዳይኦክሳይድ ልቀት እንዲቆም ጠይቀዋል። መንግስታት የሕፃናት መብትን እንዲያከብሩ፣ የሕፃናት ጤናን እንዲጠብቁ፣ እንዲሁም በፖሊሲያቸው ውስጥም የሕፃናት ድምጽ እንዲሰማም ጥሪ ያቀርባሉ። ብሔራዊ የሆነ የማስታወቂያዎችና የግብይት ቁጥጥር ማድረጊያ ረቂቆችና ስምምነቶችም በሕፃናት መብቶች ውስጥ እንዲካተቱ ግፊት እያደረጉ ነው። ይደርሰናል ቪኦኤ አምሃሪክ ብላችሁ በፌስቡክ ገጻችን ላይ መልክቶቻችሁን አድርሱን። ተከተሉን። በትዊተርም እንዲሁ ሀሽታግ ጋቢና ቢን በመጠቀም ልታገኙን ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የነበርኩት ኤደን ገረመው ነበርኩኝ። ዝግጅቱን በማቀናበር ደግሞ ኤልያስ አስማረ። መልካም ምሽት። दोनों रेडियो सगले अमेरिकाती